ምስት ማግባት የምትፈልግ ከከተማ ነው ወይስ ከባል አገር? ከባል አገር ማግባት እፈልጋለሁ። ጋብቻ ጥሩ ነገር አይመስልህም? አዎን፣ ጋብቻ በጣም ጥሩ ነገር ነው። የወንድምህ ሠርግ መቼ ነው? አሁን በቅርብ ጊዜ ውስጥ ይሆናል። ድግሱን የሚደግስ ማን ነው? አባት እና እናቴ ናቸው። የአገራችሁን ክብር ከፍ ለማድረግ ምን ሠራችሁ? የተቻለንን ሁሉ ሞከርን። የቅርብ ዘመድ አለህ? አዎ፣ የቅርብ ዘመዶች አሉኝ። የጋብቻ ሁናቴ እንዴት ነበር? በጣም አስደሳች ነበር። ለማና ጥሩነሽ በተጫጩ በስንተኛ ወር ተጋቡ? በአመታቸው ተጋቡ። ሰርጉን ለማየት ትሄዳለህ? አዎ ጊዜ ባገኝ እሄዳለሁ። እባል አገር ውስጥ ስንት ዓመት ኖረሃል? ሦስት ዓመት ብቻ ነው። ስንት የሚሆኑ ዘመዶች አሉህ? ሁለት ብቻ ናቸው። አዳራሹ ውስጥ ያሉት ሰዎች እነማን ናቸው? እናቶ፣ ዮሐንስ ናቸው። የአማርኛ ዘፈን መዝፈን ትችላለህ? አዎ እችላለሁ። ከበሮውን የሚመታው ማን ነው? የእኔ ባለቤት ናት። ከበሮ መምታት ታውቃለህ? የለም፣ አላውቅም። ከእናንተ መካከል መዝፈን የሚፈልግ ማን ነው? ለማ ነው። ለሙሽራውና ለሙሽራዋ ምን ሰጠሃቸው? ገና ምንም አልሰጠኋቸውም። አማርኛ መማር አድካሚ ነው። አዎ፣ በጣም አድካሚ ነው። የወንድምህ ጋብቻ እንዴት ነበር? በጣም ጥሩ ነበር። ነገሩ የተፋለሰ ይመስልሃል? አዎ፣ በጣም የተፋለሰ ይመስለኛል። የምትሄድበት አገር ቢስማማህ መቆየት ትፈልጋለህ? አዎ ቆያለሁ። ድግስ መደገስ አድካሚ ነው? አዎ በጣም አድካሚ ነው። መፈጠርክን ትወደዋለህ? አዎ ወደዋለሁ። ነገ ወደ ባል አገር መሄድ ትፈልጋለህ? አዎ እፈልጋለሁ። አቶ ዮሐንስን ስንት ብር መቅጣት ያስፈልጋል? ሀምሳ ብር መቅጣት ያስፈልጋል። የይለፍ ወረቀቱን ለማን ሰጠኸው? ለፖሊሱ ሰጠሁት። እስረኞቹን አየኋቸው? አዎ አየኋቸው። ብዙ ሰዎች እስር ቤት ገቡ? የለም አልገቡም። አዲስ ወህኒ ቤት ተሠራ? አዎ ተሠራ። አቶ ከበደንና አቶ ለማን አስማማሃቸው? አዎ አስማማኋቸው። እና አቶ ለማን ማን ዳኛቸው? ፖሊሱ ዳኛቸው። ከሁለታችሁ ማን ተቀጣ? አቶ ተሰማ ተቀጣ። የጠየቃችሁትን የይለፍ ወረቀት አገኛችሁ? አዎ አገኘን። እስረኞቹ ተለቀቁ? አዎ ተለቀቁ። ስንት ጠበቃዎች ገዛህ? ሁለት ጠበቃዎች ገዛሁ። የጥያቄውን መልስ ታውቀዋለህ? የለም፣ አላውቀውም። ጠበቃው ስለ ነገሩ በጣም ያውቃል። አዎ፣ ያውቃል። አንድ ሰው በልማድ ባገኘው እውቀት ጠበቃ ለመሆን ይችላል። አዎ፣ ይችላል። አዲሱ እስር ቤት የተሰራ የት ነው? ከከተማው በጣም ራቅ ብሎ ነው። እስረኞቹን ለመጠየቅ ወደ እስር ቤት አናሄድም? እሺ፣ እንሄድ። እፍርድ ቤት ውስጥ የነበረው ክርክር ምን ነበር? ምን እንደ ነበር አላውቅም። ከፍርድ ቤቱ የተገኘው መልስ ትክክለኛ ነው። አዎ፣ ትክክለኛ ነው።